ውይይታችንን ካቆምንበት እንጀምራለን። በቀደመ ውይይታችን የነኝህን ጭንብሎችና ሌሎች የወረርሽኝ መዛመት ለመከላከል የሚውሉ ቁሳቁሶች ምንነት የምትሰራቸውን ስራዎች ተመልክተን ነበረ። ውይይታችን የቋጨ ነው። ፋሩክ፣ እስኪ አሁን ደግሞ የሚሰሩበትን ነገር በተወሰነ ደረጃ ወደምንመለከትበት ውይይታችን ንዝለቅ። ለምሳሌ ከፍተኛ እጥረት የሚታይበት ኤን ዘጠና አምስት በመባል የሚታወቀው የአፍ መሸፈኛ ጭንብል ሐኪሞችን ለቫይረሱ ከመጋለጥ ማዳን የሚያስችል ደረጃውን የጠበቀ የጭንብል አይነት ነው። ከሌሎች የጭንብል አይነቶች በአይነቱ ይለያል። ያንተ ምን ይመስላል? ከምንድን ነው የሚሰራው? እዛ ደረጃ ስለመታየቱ ምን እንዴት ነው የምታረጋግጠው? ይሄኛው ማስክ የሚሰራው ስሪዲ ፕሪንተር ግብዓት የሆነው ፊላሜንት የሚባል አለ ፊላሜንቱ ፒኤልኤ ወይም ፒኢቲጂ የሚባል ግብአት አለ። የፕላስቲክ አይነት ሆኖ ፒኤልኤ የሚባለው ፖሊላክቲክ አሲድ የሚባል የፕላስቲክ አይነት ነው። ከበቆሎ የሚሰራ ኢንቫይሮንመንታሊ፣ አካባቢያችን ተስማሚ የሆነ የፕላስቲክ አካባቢ ብክለትን ለመቀነስ የሚረዳ ብክለትን የሚከላከል አዎ፣ ነው። ሁለተኛው ፒኢቲጂ ያልኩ ደግሞ ሰው ላይ ጉዳት የማያደርስ የፕላስቲክ አይነት ነው። በአብዛኛው ለሜዲካል እቃዎች መስሪያነት ይውላል እና ይሄ ማስክ ስቲል በማስ ፕሮዲውስ አልተደረገም። የተወሰኑ ሰርተን ለጤና ባለሙያዎች ሰጥተን በምርመራ ላይ ያለ ነው። ሌሎች ሀገሮች ላይ ያለውን ተሞክሮ ስናይ በቀጥታ መጠቀም የሚያስችል አብዛኛው ሰርተው እንደ ቻይና ያለው ሀገሮች በደንብ እየተጠቀሙበት ያለ ማስክ ነው። መልካም የሰራሃቸውን የሙከራ ስራዎችን የተረዳሁት እንዲፈትሿቸው ጭምር ነው፣ እንዲገለገሉባቸው የሰጠኸው እና በኢትዮጵያ ያንን ደረጃ የሚመዝን ተገቢውን ጥበቃ ለማድረግ መቻላቸው ወይም ሐኪሞችን ለበሽታው ለቫይረሱ ከመጋለጥ ማዳናቸውን ማረጋገጥ የሚችሉበት መመዘኛ አለ፣ የሚታወቅ የምትጠብቀው። አሁን ያሰብኩት ምንድን ነው፣ የበለጡ ብዙ ፕሪንተሮች ሲኖሩ በደንብ ይህን ነገር በማስ ለማምረት፣ በቅድሚያ ደግሞ የምግብና መድኃኒት ደረጃ ባለስልጣን ይህን ነገር መርምሮት ተቀባይነት እንዲሰጠኝ ማለት ነው ያሰብኩት። እና ምንድን ነው ይህን ነገር ሌሎች ሀገሮች ላይ ተሞክሮ በደንብ የአሜሪካን ብንወስድ የአሜሪካ ኤፍዲኤ አፕሩቭ ያደረገው የዲዛይን ሞዴል አለ የፊት መሸፈኛ ጭንብል። እና ይሄኛውንም እኔ አሁን እስካሁን ባደረኩት የማገኛቸው ኮሜንቶች ጥሩ ናቸው። በደንብ እየተጠቀሙበት ነው። ምንም ያልነበረበት ሀገር ላይ ነው አሁን ይሄን ያደርግ ነው እና በበለጠ ደግሞ ፎርማል የሆነ የመድኃኒት ቁጥጥር ባለስልጣን የሚሰጠኝን እየጠበቁ ነው። ይሄ ሲያልቅ ደግሞ በደንብ ሰፊው ተመርቶ ለሁሉም መዳረስ የሚችል ከዛም አልፎ ደግሞ ለሌሎች ሀገሮችም ደግሞ መላክ የምንችልበት ሁኔታ መፍጠር እንችላለን። በጣም ትልቅ ተስፋም ጠንካራ መንፈስም ያለ ከራሳችን አልፈን ሌሎችንም መርዳት አለብን የሚለው ድረስ ነው። ይሄ ዞችን ለአደጋ ያጋለጠ ወረርሽኝ ባለበት መረዳዳት የግድ ነው። አንተን መሰል ወጣቶች ብዙ ሰዓት የአንተን ስራ የሚመለከቱ የግድ ተመሳሳይ ነገርም ባይሆን በበኩላቸው ምን ሊያደርጉ እንደሚችሉ ራሳቸውን እንዲጠይቁ፣ እኔ ባለኝ እውቀብ ባለኝ ችሎታ እንዴት ረዳለው የሚለውን የሚያበረታታ ይመስለኛል። ዩኒቨርሲቲዎች አካባቢ ጅማጃ ፈሳሾችን እየሰሩ ሲሰጡ ለአካባቢያቸው ድርጅቶች ሲያበረክቱ መመልከቱ በጣም ያበረታታል። ይሄን ስራ ከመጀመር በፊት ወደ ነበረ አጋጣሚ እስኪ ሄድ። ይሄ ሁኔታው የግድ ያለውን ነገር ተመልክተ የጎደለ ነገር እኔም ላግዝ እችላለሁ እዚህ ቦታ የሚሰራ ነገር አለ ብለ የተነሳ። ከዚያ በፊት ግን ምን አይነት ነገሮችን ትሰራ ነበር? በስሪዲ ፕሪንተር፣ በዚህ ቴክኖሎጂ አማካኝነት ቅድም እንደገለጽከው በርካታ የተለያዩ ነገሮች ይሰራሉ እና ምን ሞክርሃል አንተ? ከመጀመሪያው ብንጀምር የመጀመሪያ ፕሪንተር ሳመጣ እንደ ትርፍ ጊዜ ስራ እንደ ሆቢ ነበር የጀመርኩት። ያዝናናኝ ነበር በትርፍ ጊዜ ይሰራ ነበር። በሂደት ግን እያየሁት ስሄድ ስሪዲ ፕሪንቲንግ በጣም ጥልቅ የሆነ ዘርፍ ነው እና የማይገባበት ነገር የለም ሁሉም ነገር ላይ ይገባል እና ያንን ስረዳ የተለያዩ ነገሮችን መስራት ጀመርኩ። አንደኛው አርኪቴክቸራል ሞዴሎች ነው። በተለምዶ አርኪቴክቸራል ሞዴሎች ረጅም ጊዜ ወስዶ በተለያዩ ነገሮች እየተቆረጠ እስከ ሁለት ወር ሶስት ወር ወስዶ ይሰሩ ነበር። ስሪዲ ፕሪንቲንግ መጠቀም ሲጀምር በአጭር ጊዜ በዋጋም ያነሰ በጥራትም በደንብ ዲዛይን ያደረጉትን ሞዴል በእጃቸው ይዞ በቀላሉ ማየት የሚያስችል ጥሩ ሞዴል መስራት ያለው እና አርክቴክቸራል ሞዴሎች ይሰራ ነበር። ሌሎች ደግሞ ከህፃናት መጫወቻዎች ጋር የተያዙ ሀገራዊ የሆኑ ህፃናት መጫወቻዎች ናቃቸው። መጫወቻዎች ብዙ ጊዜ የውጭውን መጫወቻ ነው የውጭውን ባህል ነው የሚያስተዋውቁት እና የእኛን ሀገር ባህል ማስተዋወቅ የሚችሉ ነገሮች መስራት ያለው እንደገና ደግሞ በሙከራ ደረጃ ምን አይነት ናቸው ምናምናም ካለ እያሳየኝ ልታስረዳኝ ትችላለህ። ቅርበት በቅርብም ካለ መጫወቻዎቹ ለምሳሌ ይሄ የግዕዝ ፊደል ያለባቸው ብሎኮች ናቸው። እንደዚህ እንደ ሳጥን ነገር ሆኖ እየደረደሩ መጫወት የሚያስችል አማርኛ ጽሑፎች ያሉበት እነዚህ ብሎኮች የምናውቃቸው በእንግሊዝኛ ፊደል ተሰርተው ነው የምናውቃቸው። ይሄኛው በደንብ በአማርኛ ያለንን ፊደል በቀላሉ ለማስረዳት ለማስተማር የሚመች መጫወቻዎች ናቸው። እንደዚሁም ቼዞች፣ መጫወቻዎች ሰርቻለሁ። ቼዙንም ደግሞ አገራዊ ለማድረግ አስቤ የጀመርኩት እንትን አለ አሁን የምናውቃቸውን የአክሱም ሐውልት የፋሲለደስ እነዚን ተጠቅሞ በሱ መልክ ቼዝ ለመስራት አስቤ በሱም እየሰራሁት ያለ አለ ብዙ ነገሮች ላይ መግባት ይችላል እና እነዚህን ነበር የምሰራው የሞባይል ከቨሮች ሞባይል ሽፋኖች እና ጌጣጌጦች መቀመጥ የሚችሉ መክፈቻዎች፣ የተለያዩ ነገሮች ሰርቻለሁ። እና ከቱሪዝም ጋር በተያዘ ሀገራችን ያላትን የቱሪስት ሳይቶች ማሳየት የሚችል እንደ ላሊበላ፣ አክሱም፣ ፋሲለደስን ሰርቻለሁ። እነዚህቶችን ማለት ነው እንደ ሀውልቶች በዚህ ዲዛይን ተሰርተው ጠረጴዛ ላይ ሊቀመጡ ሊታዩ ሊቀመጡ የሚችሉ በተለምዶ የሚሰሩት ከእንጨት ወይም ተቀርጾ ነው የሚሰራው። ጊዜ የሚፈጅ ነው። ሌሎች ሀገሮችን ብንመለከት ለምሳሌ ፈረንሳይን ብንወስድ ኤፍል ታወር ብዙ ቦታ ተሰርቶ ሞዴሉ በየቦታው አለ እና ቱሪስቶች በሄዱ ቁጥር ያንን ሞዴል ይዘው ነው የሚሄዱት። አንደኛ የውጭ ምንዛሪ ያመጣል ለእዛ ሀገር፣ በተጨማሪ ሌሎች ቱሪስቶችን ደግሞ ይጠራልናል ሀገራቸው ሲወስዱት እና እኛም እነዚህን ነገሮች አልተሰራበትም ማለት ይቻላል። ቱሪዝም ላይ በደንብ ተሰርተው ቱሪስቶች ይዘው እንዲሄዱ ማድረግ መቻል አለብን። በተጨማሪ ከቱሪዝም ጋር በተያያዘ አሁን ለምሳሌ ሉሲን ብትወስድ የሉሲ ሞዴል ብዙዎቻችን ሉሲ መኖሯን ነው የምናውቀው። ምን አይነት እንደሆነ ያላየ ሰው ሊኖር ይችላል። ወይም ደግሞ በየትምህርት ቤቱ የሉሲ ሞዴል ተሰርቶ መኖር አለበት፣ ተማሪዎች በቀላሉ ሊያዩት የሚችል አንደኛ የስሪዲ ፕሪንተር ተግባራዊነቱ ምን ላይ ነው የሚውለው? ነገሮችን ማብዛት ዱፕሊኬት በማድረግ በየቦታው እንዲኖሩ እና በቀላሉ እንዲታዩ ተመሳሳይ ማድረግ በትክክል እና እስካሁን እሱን ነበር ሰራ ነበረው። ስለዚህ ቴክኖሎጂ ሲነሳ በጣም የሚስበኝ እንግሊዝኛው ወደ አማርኛ ሀሳብ ማምጣቱ አስቸጋሪ ነው። ባለ ነገር ላይ የሚገነባ እና ወደ ተለያየ ቅርጽ የተለያየ ሁኔታ መፍጠር መቻሉ ቀደም ብዬ እንደጠቀስኩት የሚስበኝ አንድ ሰው በሀሳቡ መሳል ከቻለ ያን ነገር እውን ማድረግ ይችላል ይላል። ያን ሀሳብና በተግባር በተጨባጭ ውጤቱን ማገናኘት የሚችል አንድ ሰው እዛ መሀል ካለ ቴክኖሎጂ ይፈቅድለታል፣ የሚለው በጣም የሚያበረታታ ነው። ወሰን አለመኖር በንድፈ ሀሳብ ደረጃ ከማወቅ ባለፈ በእርግጥም ብዙ ነገር የሚሰራ ብዙ ክፍተቶችም የሚሞላ የመሆኑን ነገር ካምንበት አለ የሚታዩ ነገሮች ምንድን ናቸው? ብዙም ያልተሰራ እንደመሆኑ ኢትዮጵያ ውስጥ በትክክል በትክክል ከኢትዮጵያ አንጻር ካሰብ ነው ማለት ምንም አልተሰራበትም ብዙ ቦታዎች ላይ መግባት ይችላል፣ እና ወሰን የለውም የሚለው ነገር እኔ በጣም የሚገርመኝ ነገር ነው ስለ ከዚህ በፊት የምናውቃቸው የማምረት ሂደቶች ነገሮችን በመቀነስ ወይም ደግሞ ሞልድ በማድረግ በመጭመቅ ምንሰራቸው ነበረው። ይሄኛው በመደመር ነው የሚሰራው። ሌየር ባይ ሌየር እየደመረ እየደመረ ነው ወደ ላይ ከፍ የሚለው እና ዲዛይን ወሰንን ወሰን አልባ ያደርገዋል። በቃ ማሰብን እና እንደፈለገ ፈጣሪዎችን የሚያበረታታ ቴክኖሎጂ ነው። አንድ የሚገርመኝ ታሪክ 2014 ላይ አሜሪካ አስትሮኖሚ ጋር በተያያዘ አንድ ጠፈርተኛ ወደ ጠፈር ሄዶ የሚፈታበት መፍቻ ተበላሽቶበት ስሪዲ ፕሪንተርን ተጠቅሞ የሜታል ፕሪንተርን ቱሉን ሰርቶ እዛው ተጠቀመበት እና ምንድነው እቃዎች አጠገባችን ባይኖሩም ሞዴላቸው እስካለን ድረስ እቃዎቹን መፍጠር የሚያስችለን ቴክኖሎጂ ነው። የትም ሄደን ሞዴሉን ስለያዝን ብቻ እቃዎቹን እንደያዝናቸው ማሰብ የምንችልበት ስለዚህ፣ በጣም ሰፊ ዘርፍ ነው። በተለይ ሜዲካል ላይ ደግሞ በጣም በጣም ጥልቅ የሆነ ተግባራዊነት አለው። የማይገባበት ቦታ የለም። አርቲፊሻል እግር እጆችን ከጥርስ ጋር በተያያዘ ሁሉ የሚጠቀሙት ይሄን ቴክኖሎጂ ነው። ከዛም ደግሞ አልፎ ባዮ ፕሪንቲንግ ብለው ሴልን ፕሪንት እስከማድረግ ደረጃ አድርሰውታል። በጣም በጣም ረጅም እርቀት ወስደውታል። እና እነሱም እንደሚሉት ይሄ ስዊ ፕሪንቲንግ ቴክኖሎጂ የሚቀጥለው ጀነሬሽን ቴክኖሎጂ ነው ይላሉ እነሱም፣ እና እኔም ሙሉ በሙሉ እስማማለሁ።